ቮይስ ኦፍ አሜሪካ ጎንደር ዩኒቨርሲቲ ውስጥ ትናንት የአንድ ተማሪ ህይወት ማለፉ ተሰምቷል አስቴር ምስጋናው ዝርዝር ያለ ዘገባ አላት ትላንት ጠዋት በጎንደር ዩኒቨርሲቲ በአንድ ተማሪ ላይ በደረሰ ጉዳት የተማሪ ህይወት ማለፉን የዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ገለጹ። የሁለተኛ ዓመት ቬተሪናሪ ፋርማሲ ተማሪ የነበረው ተማሪ ማሾ ኦመር ህይወቱ ያለፈው በህክምና ሲረዳ ከቆየ በኋላ እንደሆነ ገልጸዋል። ግጭት አልተፈጠረም። በትናንት ንጋት አስራ ሁለት ሰዓት ገደማ ነው ጉዳት የደረሰው። ጉዳቱ እንደደረሰበት ወደ ህክምና ተወስዶ ህክምና ሲያገኝ ከዋለ በኋላ ማታ ምሽት ሁለት ሰዓት ገደማ ነው ህይወቱ ያለፈ። ጉዳቱን በማድረስ የተጠረጠሩት ከሟቹ ዶርም ፊት ለፊት ያሉ ተማሪዎች እንደሆኑ የጠቆሙት ዶክተር አስራት ፖሊስ ከትላንት ጀምሮ ምርመራ በማድረግ ላይ መሆኑን ተናግረዋል። እንግዲህ ጉዳት አደረሱ ተብለው የተጠረጠሩ ሰዎች ተይዘዋል። ይህን ፖሊስ ምርመራ እያደረገ ነው። ቅዱስ ጳውሎስ ሆስፒታል የአስከሬን ምርመራ እንዲደረግ ወደዛ አሁን ልከናል። ከዛ በኋላ ውጤቱን የምናየው ይሆናል። ከዶርሞ ፊት ለፊት ያሉ ተማሪዎች ናቸው ጉዳት አድርሰዋል ብለን የምናስበው እያሉ ነው። እና እንዴት ተማሪ ተማሪ ላይ ጉዳት ያደርሳል በምርመራ ከተረጋገጠ በኋላ በዩኒቨርሲቲው ከህዳር አስራ አምስት ወዲህ ሰላማዊ የመማር ማስተማር ሂደት እንደነበረ የጠቆሙት ፕሬዝዳንቱ ትናንትና ዛሬ ግን ትምህርት መቋረጡን ተናግረዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር